19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 22 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልን፣ እኔም ቆንጆ ይታየ ነኝ። የተለያዩ ምክንያቶች አሉ። አንዳንዶቹ ውስጣዊ፣ አንዳንዶቹ ውጫዊ ናቸው። የተዳከመ የዓለም አቀፍ የኢኮኖሚ ሁኔታ፣ ዓለም አቀፍ የወሊድ መጠን መጨመርና የተዳከመ የሸቀጦች ዋጋ ናቸው። ውስጣዊ ምክንያቶች ደግሞ ተለዋዋጭ የአየር ሁኔታ፣ የጸጥታ ጉዳይና በአንዳንድ የአፍሪካ አገሮች የታየው የፖለቲካ አለመረጋጋት ናቸው። በአዲስ አበባ የተባበሩት መንግስታት የምጣኔ ሀብት ኮሚሽን ኢሲኤ የትንበያ ክፍል ኃላፊው አቶ ካሊድ ሁሴን ናቸው። ይህንን ያሉት በአብይ ርዕስ ዘገባ ይዘናል። ለርዕስተ ዜናው ቆንጅት። ናይጄሪያ ውስጥ በፊታችን መስከረም ከ14 ሚሊዮን በላይ ህዝብ ለብርቱ የረሃብ ቸነፈር ሊጋለጥ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። የመን ደግሞ በምግብ ዋስትና እጦት ግዝፈት ከዓለም አንደኝነቷን ይዛለች ብሏል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ናይጄሪያ ውስጥ የፊታችን መስከረም ከአንድ ነጥብ አራት ሚሊዮን በላይ ሰው ለብርቱ የረሃብ ቸነፈር ሊጋለጥ እንደሚችል የተባበሩት መንግስታት ድርጅት አስጠንቅቋል። ቸነፈሩ በሀገሪቱ ሰሜን ምስራቃዊ አካባቢዎች እንደሚበረታ የመንግስታቱ ድርጅት ያሳወቀው የእርዳታ ገንዘብ ባለማግኘቱ መሆኑንም አመልክቷል። እስካሁን እርዳታ እንዲደርስለት ለሚፈለገው ወደ ሰባት ሚሊየን የሚሆን ሰው ምግብ ለማቅረብ ከተጠየቀው ከአንድ ቢሊዮን ዶላር በላይ ውስጥ የተገኘው 28 ከመቶ ብቻ መሆኑን አስታውቋል ድርጅቱ። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርበዋል። በናይጄሪያ መንግስት ላይ የቦኮ ሀራም ታጣቂዎች የትጥቅ አመጻቸውን የዛሬ ስምንት አመት ከጀመሩ አንስቶ ከ20 ሺህ በላይ ሰው መገደሉን ወደ ሁለት ሚሊዮን የሚጠጋ ሰው የሀገር ውስጥ ተፈናቃይ መሆኑና ሁለት መቶ ሺህ ሰው ደግሞ በጎረቤቶች ካሜሩን፣ ቻድ እና ኒጀር መጠለያ ፍለጋ መሸሹን የተባበሩት መንግስታት ድርጅት አመለከተ። የመንግስቱ ኃይሎች በቦኮ ሀራም ተይዘው የነበሩ ብዙ አካባቢዎችን እያስመለሰ ተቆጣጥሯል። የጸጥታ ሁኔታ ግን አሁንም አሳሳቢ በመሆኑ እንደ በረታ ነው። ያለፉት አመታት ጥፋቶችና መዝ ቻቸው ቁጥር እጅግ የበዛ ሰውን ህይወት አሁንም አደጋ ላይ እንደ ጣሉ ናቸው። የምግብ ምግቡ የለም። ሰው ለወትሮ በልማድ ይጠቀምባቸው የነበሩ የረሃብ ማስወገጃ ወይም ጊዜ ማሳለፊያ አቅምና ጥረቶች ሁሉ መሟጠጣቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች የናይጄሪያ አስተባባሪ ኤድዋርድ ካሎን ገልጠዋል። ሰብአዊ ምላሹ በከፍተኛ መጠን የጨመረ ቢሆንም አደጋውን ግን ማስወገድ አልቻልንም። የገንዘብ አቅርቦቱ ተጠናክሮ ካልቀጠለ ወደ ቸነፈር ሁኔታ ፍጥነን መግባታችን አይቀርም። ናይጄሪያ፣ እንዲሁም አሁን የምግብ አቅርቦቷና የእንስሳት አቅሟ የሚዳከምበት ወቅት ነው። በመሆኑም በፊታችን ሰኔና መስከረም መካከል 2.8 ሚሊዮን ሰው አጣዳፊ ምግብ እርዳታ ሊደርስለት እንደሚገባ የመንግስታቱ ድርጅት ጠቁሟል። ጊዜው የዝናም ወቅት በመሆኑ በበሽታዎች መጥለቅለቅና መቀስቀስና መዛመት እንደሚያሰጋም ገልጠዋል። በተጨማሪም ሰሜን ምስራቅ ናይጄሪያ የደህንነት ጥበቃ ቀውስም ሌላው አሳሳቢ ጉዳይ መሆኑን ያመለከተው የተባበሩት መንግስታት ድርጅት በሺዎች የሚቆጠሩ ለወሲባዊ ብዝበዛና ጥቃት እንዲሁም በአስር ሺዎች የሚቆጠሩ ደግሞ ለአጥፍቶ ጠፊ ጥቃቶች ተሊውሉ እንደሚችሉ እንደሚሰማሩም እንዲደረግ ድርጅቱ አክሎ አስታውቋል። የመን ደግሞ በምግብ ዋስትና እጦት ቀውሷ ግዝፈት ከዓለም አንደኝነቱን መያዟን የተባበሩት መንግስታት ድርጅት የሰብዓዊ ጉዳዮች ኃላፊ አስታውቀዋል። በዚያች ሀገር በየቀኑ በቂ ምግብ ሳያገኝ የሚያድረው ሰው ህዝብ ቁጥር ከ17 ሚሊዮን እንደሚበልጥ ነው ድርጅቱ የተናገረው። የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊው ስቴፈን ኦብራያን ለጸጥታ ምክር ቤቱ ባሰሙት ንግግር የመን ውስጥ 17 ሚሊዮን ህዝብ የምግብ ዋስትናውን አጥቷል። ከዚያ ውስጥ 7 ሚሊዮኑ ቸነፈር አፋፍ ላይ ነው ብለዋል። ችግሩን የእርስ በርስ ጦርነቱ እንዳባባሰው ነው የተባበሩት መንግስታት ድርጅቱ ባለስልጣን ያስገነዘቡት። በዩናይትድ ስቴትስ የተመዘገበው አይሮፕላን ዛሬ ሞቃዲሾ አይሮፕላን ጣቢያ ማረፊያ ሜዳ ላይ ተጋጭቶ የቆመው በማሳረፊያ ጎማ ብልሽት ምክንያት ነው ሲሉ የሶማሊያ ባለሥልጣናት ተናገሩ። ዲ3 28 አይሮፕላን ማረፊያው ሜዳ ላይ እንደተቃረበ የማሳረፊያ ጎማው አልዘረጋ እንዳለው አብራሪው ማስታወቁን የሶማሊያ የአየር ጉዞ አገልግሎት ኃላፊ ገልጸዋል። ባለሥልጣናቱ እንዳሉት አይሮፕላኑ ሶማሊያ ለሚገኘው የአፍሪካ ህብረት ተልእኮ ስልጠና ድጋፍ ለሚሰጥ ባንክሮፍት የተባለ የዩናይትድ ስቴትስ የደህንነት ኩባንያ ምግብና ሌላም ቁሳቁስ ይዞ ከዩጋንዳ ኢንቴቤ የተነሳ እንደነበር ተገልጿል። የግብጽና የሊቢያ የጦር አውሮፕላኖች ባለፈው ሳምንት ሀያ ዘጠኝ ግብጻውያን ክርስቲያኖችን በገደሉት ጽንፈኛ እስላማዊ ታጣቂዎች ላይ ተጨማሪ ድብደባ ማካሄዳቸውን የደረሰን ዜና አስታውቋል። እማኞች እንዳሉት የትናንት ሰኞ ጥቃት ግብጽ የነውጠኞቹ ካምፕ የሚገኝበት ያለቻትን የሊቢያዋን ዴርና ከተማ ኢላማ ያደረገ ነው። የትናንቱ ጥቃት የመካሄዱን ዜና የግብፅ የጦር ኃይል አላረጋገጠውም። የሊቢያ መንግስት ቃል አቀባይ ግን ከአልቃይዳ ጋር ግንኙነት ባላቸው ሁለት ቡድኖች ላይ የተነጣጠረ ጥቃት ተካሂዷል ብሏል። የግብጽ የአየር ኃይል ካምፖቹን ማጥቃት የጀመረው ነውጠኞቹ በግብፅ ሚኒያ ክፍለ ግዛት ክርስቲያኖችን ከበው ሲያበቁ ተኩስ ከፍተው 29 ሰው ከገደሉ ከጥቂት ሰዓታት በኋላ ነው። 24 ሰዎችን አቁስለዋል። የሊቢያን ምስራቃዊ ክፍለ ግዛት የሚያስተዳድረውና የግብፅ ወዳጅ የሆነው አንጃ በታጣቂዎቹ ካምፕ ላይ በሚካሄደው ጥቃት መሳተፉ ተነግሯል። የዋይትሃውስ ኮሚኒኬሽንስ ዳይሬክተር ማይክ ዱብኬ ስራቸውን በፍቃዳቸው ለቀቁ። ፕሬዚደንት ዶናልድ ትራምፕ አማካሪዎቻቸው ከሩሲያ ጋር ነበራቸው ስለሚባለው የምስጢር ግንኙነት እየተካሄደ ካለው ምርመራ ጋር በተያያዘ የሚሰጠውን ምላሽ መልክ ለማስያዝ በሚያደርጉት ሙከራ ከሚከሰቱ በርካታ የቤተ መንግስቱ የከፍተኛ ባለስልጣናት ለውጥ የመጀመሪያው ሳይሆን እንዳልቀረ ተነግሯል። ሪፐብሊካን አማካሪው ማይክ ዶብኪ ስራቸውን የለቀቁት ስራውን በጀመሩ ገና በሶስት ወራቸው መሆኑ ነው። የመልቀቂያ ደብዳቤያቸውን ያስገቡት ከሁለት ሳምንታት በፊት ቢሆንም ፕሬዚደንቱ የዘጠኝ ቀናት የውጭ ሀገሮች ጉብኝታቸውን አጠናቀው እስከሚመለሱ ቆይተዋል። ሌላ ይፋ የሆነ የዋይት ሀውስ ቤተ መንግስት ባለስልጣናት ለውጥ ግን የለም። ይሁን እንጂ በዘገባዎች መሰረት ፕሬዚደንት ዶናልድ ትራምፕ ለአሜሪካውያን መራጮች በተሻለ መንገድ ለመቅረብ በርካታ ለውጦች ለማካሄድ ሀሳብ እንዳላቸው ይነገራሉ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አዲሱ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን የሩሲያቻቸውን ቭላዲሚር ፑቲንን ትናንት ተቀብለው ፓሪስ አቅራቢያ በሚገኘው ቨርሳይ ቤተ መንግስት አስተናገዱ። ሁለቱ መሪዎች ያደረጉትን ንግግር እጅግ ግልጽና ቀጥተኛ ሲሉ የገለጹት ማክሮን የሩሲያ መገናኛ ብዙኃን በፈረንሳዩ ፕሬዝደንታዊ ምርጫ ውጤት ላይ ተጽዕኖ ለማሳደር ያደረጉትን ጥረት ነቅፈዋል። ፕሬዝደንት ማክሮን በተጨማሪ የቼችኒያን የተመሳሳይ ጾታ ፍቅረኞች ማህበረሰብ ጨካኝ አያያዝና ሩሲያ በምስራቅ ዩክራይንና ሶሪያ የምትጫወተውን ሚና አስመልክተው ፑቲንን ጠይቀዋል። ዝላቲሳ ሆክ የዘገበችዋል። ሶሎሞን ክፍሌ ያቀርባል። ማክሮ ከፑቲን ጋር ላደረጉት የመጀመሪያው የፊትለፊት መነጋገሪያ ስፍራ የመረጡት በውበቱና ግርማ ሞገሱ የሚደነቀውን የቬርሳይ ቤተ መንግሥት ነው። ሁለቱ መሪዎች በዚያ ከፍተኛ ድሎት በሚሰጥ የቤተ መንግሥት አዳራሽ ከተገናኙ በኋላ ግን ማክሮ ያነሷቸው ጥያቄዎች አዝናኝ አልነበሩም። የሩሲያ መገናኛ ብዙሃን በምርጫ ዘመቻቸው ወቅት የሰጧቸውን የዜና ሽፋኖች አንስተዋል። ሁለት የሩሲያ ታዋቂ የዜና ማሰራጫዎች የፕሬዝደንታዊ ምርጫው ውጤት ወደ ተቀናቃኛቸው ማሪን ሌፔን እንዲያደላ ለማድረግ ሞክረዋል ሲሉም ከሰዋል። በምርጫ ዘመቻው ወቅት ሁሉ ተጽዕኖ ለማሳደር የሞከሩ ሁለቱ የዜና ማሰራጫዎች ራሽያ ቱዴይ እና ስፑትኒክ ናቸው። በተደጋጋሚ በእኔና በምረጡኝ ዘመቻዬ ላይ የሐሰት ፕሮፓጋንዳ ረጭተዋል ነው ያሉት። ማክሮን የመብት ተሟጋች ቡድኖች በበኩላቸው በሩሲያ ደቡባዊ ግዛት በቼችንያ በተመሳሳይ ፆታ ፍቅረኞች ላይ ያደርሳል ያሉትን በደል በተመለከተ ማክሮን ፑቲንን እንዲያፋጥጧቸው አሳስበዋል ማክሮን ከፑቲን ጋር ያደረጉትን ውይይት ካበቁ በኋላ ሲናገሩ የተመሳሳይ ፆታ ጋብቻ መብት መጠበቅ ያለበት በሩሲያ ብቻ ሳይሆን በመላው ዓለም ነው ሲሉ በምርጫ ዘመቻቸው ወቅት የገቡትን ቃል እንደሚጠብቁ አስረድተዋል። የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮን በተጨማሪ የሩሲያን በሶሪያና ምስራቅ ኡክራይን ወታደራዊ ጣልቃ ገብነት ተችተዋል። ሚስተር ፑቲን በበኩላቸው ምዕራባውያን በሀገራቸው ላይ የጣሉትን ማዕቀብ እንዲያነሱ ጥሪ አስተላልፈዋል። እርስንንና የፈረንሳይ ሚዲያ ተጠሪዎችን የምማጸነው በዓለሙ ምጣኔ ሀብት ላይ የተጣለው እገዳ እንዲያበቃ እንድትታገሉ ነው። የዓለምን ኢኮኖሚ እድገት ማምጣት የሚቻለው ያ ሲሆን ነው ነበር ያሉት ፑቲን። ሩሲያ እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም የኡክራይን ክሪሚያ ሰላጤ በሕገ ወጥ መንገድ ከወረረች ጊዜ ጀምሮ ዓለም አቀፉ ኅብረተሰብ ማዕቀብ የጣለባት መሆኑ ይታወቃል። ሩሲያ በሶሪያም ተቃዋሚዎችን ለመፍጀት የተነሳውን የፕሬዝደንት ባሻር አልአሳድ መንግስት ትደግፋለች። አድማጮች ለምሽቱ ያለን ዜና በዚሁ ያበቃል። በእርግጥ ዜናው ሳይሆን ለዜናው የተመደበልን ሰዓት ነው ያበቃው። ጊዜ ባገኘን ጊዜ ደግሞ ተጨማሪ ዜናዎችን ይዘን እንመለሳለን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ5580 በ15630፣ በ15700ና በ15785 ኪሎ በ25 ሜትር ባንድ በ12 110 እና በ12140 ኪሎ ኸርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ግንቦት 22 2009 ዓ ም ምሽት ፕሮግራም ነው። በምሽቱ ዝግጅታችን ያለፉ 26 ዓመታት ግምገማ በኢትዮጵያዊ ምሁርና የፖለቲካ ሰው አይን የመጀመሪያ ክፍልና ሐኪሞን ይጠይቁ ይጠብቋችኋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። እንደ አውሮፓውያን አቆጣጠር ያለፈው 2016 ዓመተ ምህረት የአፍሪካ የኢኮኖሚ እድገት ከ2015ቱ ግማሽ ያህል እንኳ ሊሆን ያለመቻሉን በዛሬው ዕለት ይፋ የተደረገ ሪፖርት አመለከተ። የተዳከመው የዓለም የኢኮኖሚ ሁኔታ፣ አነስተኛ የነዳጅ ዘይትና የሸቀጦች ዋጋ፣ ድርቅ የጸጥታ ጉዳይና በአንዳንድ የአፍሪቃ ክፍሎች የታየው የፖለቲካ አለመረጋጋት ከምክንያቶቹ መካከል መሆናቸው ተጠቅሷል። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። ያለፈው የፈረንጆች አመት የአፍሪካ የኢኮኖሚ ሁኔታ በተለይ በከተሞች መስፋት ላይ በማተኮር የተገመገመበት ባለ ሁለት መቶ አስራ ሁለት ገጽ ሪፖርት ነው ዛሬ ይፋ የተደረገው። ሪፖርቱን የተደረገው የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዩኤንኢሲኤ ነው። በአዲስ አበባው የተባበሩት መንግስታት የመሰብሰቢያ አዳራሽ ይፋ የተደረገው ሪፖርት እንዳመለከተው ታዲያ የፈረንጆቹ ሁለት ሺ አስራ ስድስት ለአፍሪካ ኢኮኖሚ ጥሩ የሚባል አመት አልነበረም። የተመዘገበው እድገትም በቀደመው የሁለት ሺ አስራ አምስት አመተ ምህረት ከተመዘገበው ከግማሽ በታች መሆኑ ተጠቅሷል። እድገቱ በዚህ ሁኔታ እንዲቀንስ ያደረጉ የተለያዩ ምክንያቶች መኖራቸውንም በአዲስ አበባው የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የትንበያ ክፍል ኃላፊ ካሊድ ሁሴን አስረድተዋል። a number of factors. Some of them are external and some are internal. የተለያዩ ምክንያቶች አሉ። አንዳንዶቹ ውስጣዊ፣ አንዳንዶቹ ውጫዊ። የተዳከመ የዓለም አቀፍ ምጣኔ ሀብት ሁኔታ፣ በዓለም አቀፍ ደረጃ የወሊድ መጠን መጨመር እና የሸቀጦች ዋጋ ማዘቅዘቅ ናቸው። ውስጣዊ ምክንያቶች ደግሞ ተለዋዋጭ አየር ሁኔታ፣ የጸጥታ ጉዳይና በአንዳንድ የአፍሪካ ሀገሮች የታዩት የፖለቲካ አለመረጋጋቶች ናቸው። የእድገቱ መቀነስ በትላልቆቹ የአፍሪካ ሀገራት ላይም እንደሚንጸባረቅ ሪፖርቱ አመልክቷል። በናይጄሪያ፣ በደቡብ አፍሪካ፣ በአንጎላ፣ በአልጄሪያ፣ በግብጽ በሞሮኮና በመሳሰሉት። ምስራቅ አፍሪካ ግን ከሌሎቹ የአህጉሪቱ አካባቢዎች የተሻለ እድገት ማስመዝገብ መቀጠሉን ነው ከሊል ሁሴን ያብራሩት። የምስራቅ አፍሪካ የህዝብ ቁጥር በዓመት አምስት ነጥብ አምስት በሆነ አማካይ መጠን በፍጥነት ማደጉን ቀጥሏል። ይህ እድገት በአብዛኛው እየመጣ ያለው በፍጥነት እየተስፋፋ ባለው የአገር ውስጥ ገበያና በትራንስፖርትና በኃይል ዘርፎች ላይ እየመጣ ወይም እየወጣ ባለ ከፍተኛ ምክንያት ነው። ምስራቅ እያ እሲያንም ብንመለከት ተመሳሳይ ተሞክሮዎችን እናገኛለን። ምስራቅ እስያ በሀገር ውስጥ ገበያ መስፋፋት ሳቢያ በፍጥነት እያደገች ያለችበት ሁኔታ ነው ያለው እድገታቸው መቀጠሉ ከተገለጸው የምስራቅ አፍሪካ ሀገራት አንዷ ኢትዮጵያ ናት። በሪፖርቱ የተጠቀሰው የኢትዮጵያ የኢኮኖሚ እድገት ግን አምስት ነጥብ አራት ከመቶ የሚልና በመንግስት ከተገለጸው ያነሰ ነው። እንደዚህ አይነት ልዩነቶች ለምን እንደሚታዩ የተጠየቁት ሚስተር ካሊድ ሁሴን ተከታዩን መልሰዋል። የትኛውን ቁጥር ወይም አሃዝ መጠቀም እንዳለብን በፕሮፌሰሩ የተነሳውን በተመለከተ አምስት ነጥብ አራት በመቶ የሚለውን ወይስ መንግስት የሚገልጸውን ቁጥር እንጠቀም የሚለው፣ ዞሮ ዞሮ ግን እነኚህ ግምቶች ናቸው። ግምቶች ደግሞ በመሰረታዊ ናሙናዎች መነሻ ካደረጉት ስራዎች የሚመጡ ናቸው። እነኚህ ናሙናዎች ከግምት የሚያስገቧቸው ሁኔታዎችም አሉ። ከዚያ እዚህ ቁጥር ላይ ወይም አሀዝ ላይ እንደርሳለን። እናም የዓለም የገንዘብ ድርጅት የዓለም ባንክና የተባበሩት መንግስታት ግምቶች በአንድ አቅጣጫ እየሄዱ አይደለም ብትሉኝ እገረማለሁ። ነገር ግን የተለያዩ ናሙናዎችን ስለምንጠቀም የተለያዩ መላምቶችም ስላሉን የተለያዩ አሀዛዊ ድምዳሜዎች ላይ እንደርሳለን። የምትመለከቷቸው ሁሉም ግምቶች ግን በተመሳሳይ አቅጣጫ የሚሄዱ ናቸው። እናም ሊያስጨንቀን የሚገባው በትክክለኛ ወይስ በተሳሳተ አቅጣጫ እየሄድን ነው የሚለው ጉዳይ ነው ብለዋል ኃላፊው። ኢትዮጵያን ጨምሮ ምስራቅ አፍሪካ በፍጥነት እያደገ ያለ የአፍሪካ ክፍል ነው ሲሉም አክለዋል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የዘንድሮ ሪፖርት የከተሞችን መስፋፋት ከኢንዱስትሪ መስፋፋት ጋር በማገናኘት የዳሰሰ ጭምር ነው። በሌላ ዘገባ ልመለሰበት እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን አመሰግናለሁ። የተከበራችሁ አድማጮች አዲስ አበባ ኢንተርኔት ስለማይሰራ የሰማችሁት ድምፅ በስልክ የተላለፈ ነው። ስለ ጥራቱ ይቅርታ እንጠይቃለን። ተከታዩም ዘገባ ተመሳሳይ ችግር ሊኖርበት ይችላል። በቅድሚያ ይቅርታ ጠይቃለሁኝ። ለዛውም ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአዲስ አበባ ሂልተን ሰራተኞች ማህበር በሕገ መንግስት የተከበረውን የመሰብሰብ መብት በሆቴሉ አስተዳደር ተነፍገናል ሲል ክስ አሰምቷል። የስብሰባው ዓላማ የሰራተኛ ደሞዝ የሚሻሻልባቸውን ሁኔታዎች፣ የአስተዳደር በደሎችን የሚመለከት እንደነበረ የማህበሩ መሪዎች አስታውቀዋል። የአዲስ አበባ ሂልተን ስራ አስኪያጅ አቤቱታው ትክክል እንዳልሆነ አመልክተው አስተዳደሩ የጠየቀው ማብራሪያ ብቻ ነው ብለዋል። መለስካቸው አመሀ ከአዲስ አበባ ተጨማሪ ይልኳል። የአዲስ አበባ ሂልተን ሆቴል የሰራተኞች ማህበር ዛሬ ረፋዱ ላይ በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ የማህበሩ ሊቀመባት አቶ አብርሃም አበበ በቅርቡ በሰራተኞች ማህበሩና በአስተዳደሩ መካከል የደሞዝ ድርድር ተካሄዱ እንደነበረ አበክረው ገልጸዋል። ድርድሩን ተከትሎ ግን የተለያዩ ችግሮች ተከስተዋል ብለዋል። የደሞዝ ጭማሪ በተመለከተ የድርጅቱ ውሳኔና የሰራተኛ ፍላጎት እንዲሁም ካለ የኑሮ ውድነት እንደማይጣጣሙ አቶ አብርሃም አስረድተዋል። የሰራተኛ አስተዳደርን በተመለከተም ብዙ ችግሮች እንደሚታዩ የጠቆሙት አቶ አብርሃም ለዚህ መፍትሄ ለመሻት የሰራተኞች ማህበሩ የጠራውን ስብሰባ የሀገሪቱን ህገ መንግስት በጣሰ መልኩ ድርጅቱ ከልክለዋል ብለዋል። የሰራተኛ ብሶትና ሰራተኛን ጩኸት የኢንዱስትሪ ሰላሙን ሳይናጋ ለህዝብ ማሳወቅ ነበር አላማችን። በነፃነት የመሰብሰብና የመናገር በህገ መንግስቱ ተፈቅዶልናል። ነገር ግን ድርጅቱ ያቀረበው ምንድን ነው? ከፌዴሬሽን፣ ከኮንፌዴሬሽን እና ከሚዲያ አካላት ጋር ምንም አይነት ስብሰባ ማካሄድ አትችሉም በሚል የጠየቅነውን ስብሰባ ውድቅ አድርገ። አንደኛ በዚህ በስብሰባው ላይ ልናነሳ ያሰብነው ነገር ምንድን ነው? ከፍተኛ የአስተዳደር በደር በድርጅታችን ውስጥ አለ። ሰራተኞች እንደፈለጉ ነው የሚባረሩት፣ እንደፈለጉ ነው የሚቀጡት። የፈለጉት ሠራተኛ ብቻ ነው ፕሮሞት የሚያደርጉት። ይህ ነገር እንዳይከሰት ሰላማዊ በሆነ መንገድ የድርጅታችንን ችግር እንፍታ ነው ድርጅቱ እኛም በሚጨቁንን ሁኔታ ስብሰባውን ሰርዞብና። የአዲስ አበባ ሂልተን ስራ አስኪያጅ ሚስተር ክላውስ ስታይነር በበኩላቸው ተከሰተ የተባለው ችግር ሌላ ገጽታ ይሰጡታል። የደሞዝም ጭማሪ በተመለከተ ድርጅቱ የተለያዩ ሁኔታዎችን ከተመን አስገብተው እንደወሰነ ያስረዳሉ። የዋጋ ንረትም የልጆችን ትምህርት ቤቶች እና የመሳሰሉትን ሁሉ ከተመን ማስገባታቸውን የሆቴል ኢንዱስትሪ ባለፉት አያሌ ወራት ባጋጠመው የስራ መቀዛቀዝ ምክንያት የሆቴሉ ገቢ ማሽቆልቆሉን ከገለጹ በኋላ ሰራተኞች የጠበቁትን የደሞዝ ጭማሪ ባያገኙ ድርጅቱ ግን በጣም ጥሩ ጭማሪ ለማድረግ መወሰኑን አስረድተዋል። ስብሰባውን ግን አስተዳደሩ ሳይሆን የከለከለው የሰራተኞች ማህበር ሊቀመንበር ናቸው ብለዋል። ያደረግነው ነገር ቢኖር ወደ ሊቀመንበሩ ተመልሰን፣ ውድ ሊቀመንበር፣ የስብሰባው ፈቃድ የተሰጠው በሌላ ሁኔታ ነበር። ስለዚህ ያወጣችሁትን ማስታወቂያ መልሳችሁ ይዩት እና አርሙት ወይም እንደ ገና አመልክቱ ብለናቸዋል። ያልተደረገም ስብሰባው ተሰረዘ። የተሰረዘው በእኛ ሳይሆን በሊቀመንበሩ ነው። ይሄ ደግሞ እንዳለመታደል የቡድኑን አባላት ትንሽ ያደናገረ ሁኔታ ነው። ወደ ኋላ ሄደን ሐቆቹን ከተመለከትን ለሁሉም የሚጠቅም መፍትሄ እናገኛለን። ስራ አስኪያጁ ጨምረው እንደጠቆሙት ግን የመንግስት አካላት የሰራተኛ ማህበራት ፌዴሬሽኖች ተወካዮችና ጋዜጠኞች የሚገኙበት መድረክ የአንድ ድርጅት ሰራተኞችና አሰሪዎች በደሞዝ ጉዳይ ለመደራደር ትክክለኛ መድረክ አይደለም ብለዋል። የአስተዳደር በደል በተመለከተ የሰራተኞች ማህበሩ መሪዎች ከፍተኛ በደል እየተፈጸመ እንደሆነ ዘርዝረዋል። በስራ ላይ የአካል ጉዳት የደረሰባቸው ሰራተኞች በምንወክላቸው የስራ ቦታ ወይም መደብ በመደብ ፈንታ እንደሚባረሩ ይደርሳሉ። አሁን አሁን ደግሞ የጡረታ ዕድሜያቸው ሳይደርስ ማባረር የተለመደ ሆኗል ይላሉ የማህበሩ ጸሐፊ አቶ ሙሉጌታ አራጋሩ። ምናልባትም ትልቁ ቦታ የሚይዘው ይሄ የመስተው አስተዳደር ችግር ነው። በተለይ የሆቴሉ የሂልተን የቆይታ ጊዜ እያጠረ በመጣበት አሁን ባለንበት ሰዓት ላይ የመስካም አስተዳደር ችግር በጣም የተባባሰ ከጊዜ እየተባባሰ የተባባሰ የመጣበት ካ ለምሳሌ ከሚጠቀሙበት አንዱ ማንን ለመጥቀም እንደሆነ ባናቅም ያለ ዕድሜ ጡረታ ማስወጣት አሁን ስራ ሆኖ ነው። ምክንያቱ ምንድን ነው? ስለንጠራፊል ካፋ የሚከፍል ከሆነ ሌሎች ዓመት ያገለገሉ ሰራተኞችን ካፋ እንዳያገኙ አስቀድሞ የመጥፋት አዝማሚያ ነው ወይ የሚል እሳቢ ውስጥ የገባልበት ሁኔታ ነው። ሚስትር ክላውስ ስታይነር በበኩላቸው ያላቸው መልስ የተቆጠበ ነበረ። ተፈጽሟል ስለሚሉት በደል እንደዚህ በአጠቃላይ መልኩ አስተያየት መስጠት አልችልም፣ ግን በተናጠል የሚቀርቡ ጉዳዮችን ለመመልከት እፈልጋለሁ። እስካሁን የአንድም ሰው ስም አላቀረቡልንም። በዚህ አኳያ በተናጠል ወይም በጭብጥ የሚጨበጠ ሐቅ ካገኘሁኝ ወደ ማጣራት እገባለሁ። አዲስ አበባ ሂልተን ዓለም አቀፍ ታዋቂነት ካላቸው ሆቴሎች አገልግሎቱን በኢትዮጵያ ለመጀመር ግንባር ቀደሙ ነው። አገልግሎት መስጠት ከጀመረም እንሆ አርባ ሰባት ዓመታት አልፈዋል። ሆቴሉ ይሸጣል የሚል ዜና መሰማት ከጀመረም ተረባብተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። የተከበራቸው አድማጮች በድጋሚ በስልክ ለተላለፈው ዘገባ የድምፅ ጥራት ይቅርታ ጠይቃለሁ። ወደ ተከታዩ የመጽሔት ርዕስ እናልፋለን። የሱዳኑ ፕሬዝዳንት ኦማር ሐሰን አልበሽርና የውጭ ጉዳይ ሚኒስትራቸው በካይሮ ሊያደርጉ የነበረውን የጉብኝት እቅድ መሰረዛቸው ተሰማ። ጉብኝቱ የተሰረዘው ሱዳን ሽብርተኞችን ትረዳለች የሚለው ጥርጥር በማየሉ እንደሆነም ታውቋል። ሊቢያ ያሉ ሁከተኛ ጽንፈኞችን ትረዳለች በማለት ግብፅ ሱዳንን ስትከስ፣ ሱዳን በበኩሏ ግብፅ የዳርፉርን ተገንጣዮች ትረዳለች ስትል ትከሳታለች። ኤድዋርድ የሬንያን ከካይሮ ተጨማሪ ዘገባ አለው፣ አዲስ አበባ ያቀርበዋል። የሱዳንና የግብፅ ግንኙነት እየሻከረ የመጣው አንዱ ሌላውን የሽብርተኛ አጋዥ አድርጎ መወነጃጀል ከተጀመረ ወዲህ ነው። በዚህ መካከል ያለው ውጥረት እየተባባሰ በመሄዱ የሱዳኑ ውጭ ጉዳይ ሚኒስትር ኢብራሂም ጋንዱር የካይሮ ጉብኝታቸውን ማስተላለፋቸው ተሰምቷል። የሱዳኑ ፕሬዝዳንት ኦማር አልበሽር ባለፈው ሳምንት ግብፅን ሲከሱ ደቡብ ሱዳንና ዳርፉር ውስጥ ያለ ሽብርተኛ ቡድንን ትረዳለች ማለታቸው አይዘነጋም። ውየፍላኑ ገብሉ ዮሜን አብናኩ ቆዋት ሙሰላሐ የሱዳን ጦር ኃይሎች ይህን ደባ ደርሰውበታል። ተዋጊዎቹ ከሁለት አቅጣጫዎች በተመሳሳይ ቀን ሲመጡ ነው የታዩት። አንዱ ከደቡብ ሱዳን፣ ሌላው ደግሞ ከሊቢያ ነው ያሉት። የሱዳን ወታደሮች ከደቡብ ሱዳን የተጓዙና በከፍተኛ ቴክኒክ የተሰሩ 59 የጦር ተሸካሚ ተሽከርካሪዎችን እንዳወደሙ የሱዳኑ ፕሬዚዳንት የገለጹ ሲሆን እነዚህም በሱዳን ቴሌቪዥን ለእይታ ቀርበዋል። አሚን ሐሰን ኦማር የዳርፉር ውዝግብ ከፍተኛ የሱዳን ተደራዳሪ ናቸው። ግብፅ የሱዳንን አንድነት ለማናጋት ትጥራለች ሲሉ በቴሌቪዥን ተናግረዋል። ፈሪቅ ሀፍተር ግብፃውያን ወንድሞቻችን የሊቢያን ወታደራዊ አዛዥ ጀኔራል ሃሊፍ ሀፍተርን እንደሚረዱ ይታወቃል። በምትኩ ግን የደቡብ ሱዳንን መንግሥት በጥጥቅ ወይም በጦር መሳሪያ ያግዛሉ ወይም ይረዳሉ ነው ያሉት። የግብፅ ፕሬዚዳንት አብድልፋታህ አልሲሲ ካይሮ ላይ የተሰነዘሩ ያለፈውን ሳምንት ክስ እንዲህ በማለት አስተባብለዋል። اللي ما بتتغيرش ومش هتتغير اللي هي فيها ايه وباكدها مره ثانيه هي عدم التدخل في شؤون الاخرين يا جبس يا بللو شاغروتش وستقول يما يا يما يا ما ولا ولا قام يا لونو بزيم يا كبرنا بوشي على لاتنسم يا ستبكا مهنو دمو يتاوكا لنالوس برزدانت السيسي يا جبس مانغستا يا مجانا يا اوتار سودانا نيكاسال ደቡብ ሊቢያ ውስጥ የሚገኙ አክራሪ እስልምና ነውጠኞችን ትረዳለች፣ ሲል ይህ የተገለጠው ባለፈው አርብ አያሌ የኮፕቲክ ምዕመናንን የገደለው ጥቃት ከተካሄደ በኋላ ሲሆን አብዛኛዎቹ ሰለባዎችም ሕፃናት ነበሩ። የግብፁ ቴሌቪዥን በሲቪሎች ላይ የተፈጸመውን ግድያ ትክክል እንደሆነ የዘገበውን የሱዳን ቴሌቪዥን እንዲህ ዘግቦታል። ስሙ ሚኒ እስልምና ከከሃዲዎች ጋር በሚያደርገው ትግል በመደበኛ ወታደሮችና በሲቪሎች መካከል ያለው ልዩነት አይገባውም። በዚህም ምክንያት ቱሪስቶችንም ሆነ ሕፃናትን መግደል ትክክል እንደሆነ ነው የሚያምነው ነው ያሉት የግብፁ ፕሬዝዳንት አልሲሲ። ይህን መሰሉን እርምጃ ያወግዛሉ። ይህንም አቋማቸውን ባለፈው ሳምንት በሳኡዲ አረቢያው የሪያድ ከተማ በተካሄደው የጸረ ሽብርተኛነት ጉባኤ ላይ አንጸባርቀውታል። እነ ማረከተና ዝ የግብፅ ጦርነት በዓለም አቀፍ ደረጃ የሚካሄደው የጸረ ሽብርተኛነት ጦር አካል ነው። ግብፅም ተመሳሳይ አቋም ካላቸው ሸሪክ ሀገሮች ጋር በመሆን ሽብርተኛነትን ለማሸነፍ ቆርጣ ተነስታለች ነው ያሉት ፕሬዚዳንት ሲሲ። ሽብርተኞች እነዚህ ጦር መሣሪያ ይዘው ጥቃት የሚፈጽሙት ቡድኖች ብቻ አይደሉም ያሉት አልሲሲ እነርሱን የሚያሰለጥኑና የሚያስታጥቁም ጭምር እንጂ ሲሉ ተናግረዋል። መሐመድ ሐምዛ በስትራቴጂ ጥናቶች ማዕከል ውስጥ ተንታኝ ናቸው። ወብልሙቃብል ሁናከ አይን እስትፋፍ ተድል ፊ ቀጠር ወቃታርና ምናልባትም ሱዳን ከክልላዊ ሀያለው አገር ቱርክ ጋር በመሆን በጦር አዛዡ ሐሊፍ ሀፍተር ላይ የሚካሄደውን ውጊያ በማገዝ በጎረቤት ሊቢያ የሚገኙ እስላማዊ ሽብርተኞችን ሲረዱ ቆይተዋል ነው ያሉት መሐመድ እንደ ቀደም ሲል እንደሰማችሁት አድማጮች፣ ለሰዓቱ ያሉንን ዜናዎችና የመጽሔት ክፍለ ጊዜ አጠናቀናል። የሙዚቃ እረፍት እናደርግና ወደ ቀሩት ዝግጅቶች እናልፋለን። የሚካኤል በላይነህን ዜማ ነው የያዝንላችሁ፣ ስወድሽ ይላል ሚካኤል የሰማይ መሬቱ የባህር ስፋቱ እንደ አለም ዳርቻ እንደ ርግቱ ዓይኖችሽን በዓይኔ ተዳክሜ ያየው ስወዲስ ወድሽ ውድ ወድሻለው የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ ዓይኖችሽን በዓይኔ ተዳክሜ ያየ ስወዲስ ወድሽ ውድ ወድሻለሁ እንደ ጽጌረዳ and i'll be and i'll and the i and it shallow Can I get a sheen? See the guy in my girl. ሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ ዓይኖችሽ ባይኔ ተዳክም ያየ ስወድስ ወድሽ ወድ ወድሻለው እኔ ወድሻለ you were running the girl she's ክቡራትና ክቡራን አድማጮች፣ በ19 ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ ስርጭት ይቀጥላል። ከምሽቱ 3 ሰዓት ከ31 ደቂቃ ነው። አሁን አዲስ አበባ ላይ ቴክኒሻኑ ኦድሬስ ሬጅስ፣ ፕሮዲሰሯ ብርሃን ኃይሉ ነች። እንዲሁም ፋሲል ገበየሁ ተለማማጁ ፕሮዲውሰራችን ነው። ለዛሬ የምናስተናግዳችሁ ሰሎሞን አባተና ቆንጂት ታየነን ዝግጅታችን ይቀጥላል። አድማጮች፣ አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። ግንቦት 20 ግንቦት 20 ተከታታይ ግምገማ። በዚህ የመጀመሪያ ክፍል ሶሎሞን አባተ የፖለቲካ ሰውና ምሁሩን ዶክተር ኃይሉ አርአያን አነጋግሯል። ዶክተር ኃይሉ አርአያ ጤና ይስጥልኝ፣ እንደምናመሽው? እግዚአብሔር ይመስገን። እንደምናችሁ እናንተስ? በጣም ደህናንን፣ እግዚአብሔር ይመስገን። እንግዲህ ግንቦት ሀያ ሆነ ሀያ ስድስት ዓመታት ደፈንን ለውጥ በኢትዮጵያ ከመጣ እስቲ አንድ ድምፅ ላሰማሁት ከዛ ወደ ውይይታችን እንገባለን። ከመድረኩ የሚታየው አንድ ችግር አለባት። ፕሬዚደንት ከርሶ፣ ይሄ መድረክ ነጻ መድረክ ነው። ይሄ ሸንጎ ከፍተኛ የስልጣን አካል ነው። ከበላዩ የወከለው ህዝብ ካልሆነ በስተቀር የለውም የበላይ ባለሙሉ ስልጣን ነው። በፈለገው ጉዳይ በፈለገው ጉዳይ አንስቶ ሊወያይና ሊወስን ይችላል። ከሚለው ነገር እየተነሳን ይሄ መድረክ ነጻ ነው ይላል። ጥሩ በአንድ በኩል ደግሞ የሀገራችን መፍትሄ የገጠመን ችግር መፍትሄ እንፈልግ በነጻ በነጻ መድረክ በነጻ ውይይት በሚባልበት ጊዜ ደግሞ አንዳንድ ሀሳቦች ሲቀርቡ ደግሞ እስቲ ይሄ መሪቱ ምንድን ነው ጉድለት ካለው ከሆነ ጉድለቱ ታይቶ ውድቅ የሚሆን ከሆነ ውድቅ ይሆናል። ከመድረኩ ግን ሊኮንን አይገባም። በቅድሚያ ይሄማ ነጻ መድረክ አይደለም እውነትም ነጻ አይደለም ማለት ነው። ለምሳሌ የፕሮፌሰር መስፍንን ሀሳብ እንውሰድ። በኢትዮጵያዊነቱ ሀሳብ ሰንዝሯል የተሳሳተ ሊሆን ይችላል። የችና አገር አደጋ ላይ የሚጥላት ነው ብሉ ሰው ሊያስብ ይችላል። ጥሩ ዴሞክራሲያዊ መድረክ ከሆነ ቅድም እንደተባለው ይህን ነገርስ ብትንትኑን እናውጣውና ደካማነቱ እንየው የሚል አዝማሚያ ነው እንጂ መውሰድ ያለብን። ጓድ ፕሬዚደንት እርሶ እዛ ተቀምጠው የዚህን ውይይት ነው አቅጣጫውን በዚህ ነው መሄድ ያለበት የሚለውን ከመሩማ ነጻ መሆኑ ይቀራል ማለት ነው። ነጻ መድረክ አለበት እና ይሄ መስተካከል ያለበት ይመስለኛል። አገር ስንል ተራራ ብቻ አይደለም፣ ጓድ ፕሬዚደንት፣ አገር ስንል መስክ፣ ወንዝ፣ ጫካ፣ ደን ብቻ አይደለም። አገር ስንል ስርዓቱም ነው ፍትህም ነው። አሁን የምንነጋገሩ እውነት እየተደማመጥን ነው ወይ ሕዝብና መንግስት? እኔ ደጋግሜ የምለው ነው ጓድ ፕሬዚደንት፣ በየትኛውም መድረክ ሆድና ጀርባ ሆኗል ጓድ ፕሬዚደንት። ስለ ኪኒን መዋጥ ብዙ ጊዜ ይናገራሉ፣ ባለፉት ዓመታት ተናግረዋል ሰምቻለሁ። ስለምን ስለ ኪኒን መዋጥ የኔ ኪኒናችንን መዋጥ አለብን። ሄሳችንን መቀበል አለብን። ትክክል ነው፣ እቀበላለሁ። ይሄ መዋጡ ግን ለሁላችንም እኮ ነው። እኔ እውጣለሁ መዋጥ ካለብኝ፣ ሌላው እናንተ። መዋጡ አንድነትን ለማጠናከር ነው የምፈልገው። ግን አንድነትን ለማጠናከር በግማሽ አይኔ እያየሁ አይደለም፣ በሙሉ አይምሮዬ በሁለት አይኔ በግልጽ እየተመለከትኩ አስተማማኝ የሆነ ድል እንዳገኝ ነው የምፈልገው። ራሴን በራሴ መደለል እችላለሁ። እነዚህ ያለፉት ዓመታት የደረሰብን ችግር፣ ሀገራችን የወደቀችበት ሁኔታ ይህን ነገር ትንሽ ያስተምረናል፣ ለማየት እንችላለን የሚል ሀሳብ አድሮብኝ ነበረ። ግን ሁኔታውን እንደማየው ብዙም የራቅን አልመሰለኝም። በወታደሩ ብቻ ከዚህ በፊት እንዳደረግ ነው ያለ እንደሆነ ምን የከለከላቸው ነገር አለ? ከዚህ በፊት ብላንክቼክ ባጀት ተሰጥተናል። የፈለጋችሁትን የሰው ሀይል ሞብላይዝ ለማድረግ እንደምትችሉ ከዚህ ቤት ተደጋግሞ የተሰጠ መመሪያ ነው። ዶክተር ሀይሉ በነገራችን ላይ በዚህ ሰዓት እኔ ወጣት ሪፖርተር ሆኜ በዛ አዳራሽ ውስጥ ነበርኩኝ። ከዚህ በመለስ የተናገሩ ወይም ለመናገር ያሰቡ ብዙ ሰዎች የት እንደደረሱ የማይታወቅበት ሰዓት ነበር። እርሶ ይህንን ይሉ የነበረ ጊዜ እሳት ላይ ቆሙ የመናገር ያህል ነበር ይመስለኛል። ጊዜውም ይሄ የመጨረሻው የብሔራዊ ሸንጎ ስብሰባ ይመስለኛል። ይህም አስቸኳይ ሸንጎ ነበር። ከዛ በኋላም የተጠራ አይመስለኝም። እንደው በዘያዊ አነጋገር እንበልና ሦስት ሶስት ጊዜም ዶሮ የጮኸ አልመሰለኝም። የዛ መንግስት ውድቀትና ክስመት ሲነገር ግንቦት 1983 ዓ ም ሲመጣ በሙሉ አእምሮ በሁለት አይን በግልጽ እየተመለከትኩ ነው መናገር የምፈልገው ብለዋል። እዚያ የከበደ ቦታ ላይ ቆመውና አሁንም ያለፉትን ሀያ ስድስት ዓመታት እንዲሁ በሙሉ አእምሮ በሁለት አይኖ እያዩና በግልጽ እየተመለከቱ አጠር አድርገው የሚገመግሙልኝ ይመስለኛል። እና ዶክተር ኃይሉ በቅድሚያ ግንቦት ሀያ ለመሆኑ በራሱ ድል ነው ወይ? ግንቦት ሀያ የህዝብ በዓል ሆኖ አመታዊ ክብረ በዓል ሊሆን ይገባዋል ወይ? እንዲህ አይነት ጥያቄዎችን የሚያነሱ ሰዎች አሉ። እርሶ ምን ይላሉ? በእኔም በኩል እንደዚሁ ነው ያቄ አሸንፌ ገብቻለሁ የሚለው እና ደርግ የወደቀበት ጉዳይ ነው ብሎ እንደ አዲስ የመንግስት የህዝብ በዓል ተደርጎ ሆኗል አሁን። ኢህአዴግ ታግሏል፣ ደርግንም ያለው ነው የሚለው ነገር ግን ይሄ ጉዳይ እንደ ቡድን ይህንን ተግባር የኔ ምልክት ነው የኔ ጉዳይ ነው እና ብሎ ሊያከብር ይችላል። እንደ ድርጅት የህዝብ በዓል ግን መሆን ያለበት ብዬ አላስብም። ምክንያቱም እንደ እንደዚህ ብዙ በዓሎች አሉ። ከንጉሱ ጋር ስንመለከት የተወለዱበትን በዓል እናከብር ነበረ። እሳቸው ሲሄዱ አለፈ በዓልነቱ ቆመ። ምክንያቱም ከአንድ ሰው ጋር የተያያዘ ነው፣ የህዝብ አይደለም። የህዝብ ጉዳይ ህዝቡ በሙሉ ይህ ጉዳይ ይመለከተኛል እና ላከብረው እችላለሁ ብለው ብሎ የሚያከብረው ነገር አይደለም። ኢህአዴግ ሲገባ ህዝቡ እንደሚፈልግ ህዝብ የሚያከብረው አድርጎ የራሱን በዓል ሰክቶ ከዛ በፊት የነበረ ነፍሳል እንዳልኩት በዛን ጊዜ ኢህአዴግ ሲገባ ግንቦት ሀያም ያከብሩ ነበረ ተቃዋሚዎቹ እንደዛ ሊሆን ይችላል። እንደ ድርጅት ያንን ነገር በዓላቸው አድርገው ወስደው ሊያከብሩት ይችላሉ። እንደ ህዝብ ግን ህዝቡ ይሄ ጉዳይ እኔም በሙሉ ይመለከተኛል፣ የማከብረው ነው፣ የማምኑበት ነው ብሎ የሚቀበለው አይደለም። አሁን ይሄ ኢህአዴግ በአንድ ምክንያት ቢወገድ፣ በፖለቲካም በምርጫም ቢሸነፍ ያ በዓል መሆኖ ሊቀጥል አይችልም። ምክንያቱም ያ በዓል ከህዝቡ ጋር የተያያዘ አይደለም። እንደ አድዋ ጉዳይ በመላ ኢትዮጵያ ጉዳይ ነው የያዘው ነው። የአርበኞች ትግል የኢትዮጵያ ህዝብ ፍላጎት ነው፣ ስለዚህ ያስታውሰዋል። ሌሎቹም በዓሎች አሉ። ስለዚህ በአሁኑ ጊዜ ግንቦት ሀያ እንደ ህዝብ በዓል እንደመላው ህዝብ እንደተቀበለው አድርጎ የያዘው በዓል አይደለም ምክንያቱም ከ ተወሰነ ድርጅት ጋር የተያያዘ ነው። ያ ድርጅት በማይኖርበት ጊዜ ያ በዓልም ሊኖራል ብዬ አልገመትም። ስለዚህ የህዝብ ጉዳይ ሆኖ ሊከበር የሚገባው አይመስለኝም ብዬ ነው ማምነው። ነገር ግን ኢህአደግ አደግ የኢትዮጵያን ህዝብ ከጭቆና ያላቀኩበት ቀን ነው፣ ከከበደ አገዛዝ፣ ከተለያዩ ስርዓቶች ነፃ ያወጣሁበት የህዝብ በዓል ነው፣ ህዝቡ ነፃ ያወጣበት ቀን ነው ብሎ ነው የሚያምነው። ህዝቡ ነፃ ሲወጣ ምን አገኘ? ነው ዋናው ነገር። የቃላት አይደለም እኮ እናጸነሱ ብዙ ነገር ሊናገሩ ይችላሉ። ታገልበት ጉዳይ ነው ህክመና መስዋዕትነት ከፍለው፣ እሱ ላይ ትንሽ እስቲ ሰፋ አድርገው ምን ማለት እንደሆነ ያብራሩልኝ። ምን አገኘን እኮ ነው በዚህ ምክንያት፣ በዚህ ምክንያት፣ በዚህ ምክንያት ተብሎ ቢነገረኝ ፈገግኮ አዳምጣለሁ እና አብረዋለሁ ማለት ነው። በምጣኔ ሀብት በኩል ሀገሪቱ በልማት ጎዳና እየተራመደች ነው። ከድህነት እየወጣች ነው። እንደውም በተከታታይ በመጨረሻዎቹ ዓመታት ባወጣቸው ሁለት የአምስት ዓመት መርሃ ግብሮች የሽግግር ወይም የትራንስፎርሜሽን እቅድ ነው እያለ ያወጣቸውና በመጪዎቹ ጥቂት ዓመታት ውስጥ ወደ መካከለኛ ገቢ ሀገርነት ኢትዮጵያን የመለወጥ መንገድ ላይ ነው ያለ ነው እያለ ነው የሚናገረው። በፖለቲካም በኩል ፌዴራሊዝምን አስፋፍተናል፣ ዲሞክራሲን አስከብረናል፣ ስልጣን የሚወጣው በህዝብ ምርጫ ሆኗል በህዝብ ይሉኝታ ሆኗል እያለ ነው። በማኅበራዊም ዘርፍ የተለያዩ ስኬቶች መገኘታቸውን እየተናገረ ነው። ትምህርት ተስፋፍቷል። የፍትህ ስርዓቱ እንዲዳረስ ጥረት እየተደረገ ነው። በመሠረተ ልማት በኩል ብዙ እንቅስቃሴዎች እየተደረጉ ነው። በኢነርጂ በኩል ከተመለከትን የተለያዩ የግድቦች ግንባታዎች አሉ። የመንገዶች ግንባታና የመሳሰሉ የሰው ኃይል፣ የስልጠና የመሳሰሉ በጣም ብዙ ስኬቶች እንዳሉት አሁን በዚህ በአጭር ጊዜ ለመንገር አስቸጋሪ የሆነ ስኬቶች እንዳሉት ኢህአደግ እየተናገረ ነው በየወቅቱ በነገራችን ላይ በዚህ ፕሮግራም ላይ የኢህአደግ ሰው ወይም የመንግስት ተጠሪም እንዲሳተፍ ብዙ ጥረት አድርጌ ነበር። ለጊዜው አልተሳካም። በሌላ አጋጣሚ ይዤ ለመቅረብ ሞክራለሁኝ። እንደዚህ እርስዎን ባሉበት መድረክ እነዚህ እነዚህና ሌሎችም እርስዎ የሚያውቋቸው ህዝብም የሚነገረው የተለያዩ ስኬቶች አሉኝ ይላል ኢህአደግ ባለፉት 26 ዓመታት አከናውኛቸዋለሁ የሚለው። እንግዲህ መጀመሪያችን ልማትን እንውሰድ። ልማት ሁለት አይነት ነው። አንደኛው ቁሳዊ ልማት ነው። ሁለተኛው መንፈሳዊ ልማት ነው። አንድ ሀገር በሁለቱም መስመሮች በመንፈሳዊ ልማትም በቁሳዊ ልማትም ጣጣምኖ ወደፊት የሚካሄድበት ሁኔታ ከሆነ ይፈለጋል። ነገር ግን እኔ በበኩሌ የማየው ልማቱ የሚካድ ነገር አይደለም። ቁሳዊ ልማት የሚካድ አይደለም፣ ብዙ ስራዎች እየተሰሩ ነው። ነገር ግን ይሄ ወገን ብቻ፣ ይሄ ቁሳዊ ብቻ አንድን ሀገር ወደፊት አያስኬታትም። ከድህነትና ከኋላ ቀርነት የሚያላቅቅ አይደለም። ምክንያቱም አሁንም ቢሆን ኢትዮጵያ በምትቆጠርበት ጊዜ ምን ላይ ነች ያለችው ተብሎ በምትመዘንበት ጊዜ ከመጨረሻዎቹ ባለች ካሁን ክቡራትና ክቡራን አድማጮች ይህ ውይይት ይቀጥላል። ከዶክተር ኃይሉ አርአያ ጋር የጀመርነው ውይይት ሁለተኛ ክፍል ይቀጥላል። እንዲሁም ሌሎችን ባለሙያዎችን እና የፖለቲካ ሰዎችን እየጋበዝን ወደዚህ መድረክ እናመጣለን። ካለፉት ሩብ ምዕተ ዓመት የሚቀጥለውን ጊዜ የመጀመሪያውን ዓመት ጨርፈናል። በዚህ ጊዜ እና የተከበራችሁ አድማጮች እናንተም እንድትሳተፉ በግምገማው ውስጥ እንጠይቃለን። የፕሮግራም ማሳሰብ ያለን አሁን ለጥያቄው መልስ ነው። ከኢትዮጵያ ሕዝብ ሰማንያ ከመቶ በላይ በእርሻ የሚተዳደር መሆኑን ጥናቶች ያመለክታሉ። ከፊል የሀገሪቱ መሬት በድርቅ ተመቷል። በሌላ በኩል የህዝቧ ቁጥር በፍጥነት እያደገ ነው። በኢትዮጵያ የአንድ ገበሬ መካከለኛ የእርሻ መሬት ይዞታ ሁለት ሄክታር መሆኑም ተመልክቷል። በቅርቡ በሀገሪቱ የተከሰቱ ተቃውሞዎች ከመሬትና ከሀብት ክፍፍል ጋር የተያያዙ መሆናቸውን በማስታወስ በኢትዮጵያ የመሬት ይዞታን ለጥያቄዎ መልስ መርጠናል። በዚህ ዙሪያ ያላችሁን ጥያቄዎች ላኩልን። የስልክ ቁጥራችን 202 2059942 የውስጥ መስመር 14 ነው። ወይም በኢሜይል የስልክ ቁጥሮቻችሁን ወይም ጥያቄዎቻችሁን ላኩልን፣ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። በሃርቫርድ ዩኒቨርሲቲ የሕግ መምህርና ሕግ ልማትና የመሬት ይዞታ እንዲሁም የእርሻ ፖሊሲዎች ላይ ጥናት ያበረከቱት ዶክተር መኮንን ፍሬው ለጥያቄዎቻችሁ መልስ ይሰጣሉ ከነገ በስቲያ ሐሙስ በፊት ጥያቄዎቻችሁን ላኩልን። ከነገ በስቲያ ሐሙስ ምሽት በፊት ማለት ነው፣ ጥያቄዎቻችሁን ላኩልን ለጥያቄው መልስ። ወደ ተከታዩ የምሽቱ ዝግጅት እናልፋለን። ለሀኪሙን ይጠይቁ እጅግ የበረታ ከመጠን ያለፈ ድካም ምንነትና ምልክቶቹ ዙሪያ የተጀመረ ተከታታይ ቅንብር ነው። የምሽቱ የሐኪሞን የጠይቁ ትኩረት ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ በዚህ በዩናይትድ ስቴትስ አሪዞና ክፍለ ግዛት ስካትስዴል በሚገኘው የሜዮ ክሊኒክ የአንጎልና የነርቭ ልዩ ሕክምና ባለሙያው ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን የምሽቱንም ዶክተር ዮናስ በቀደመው ውይይታቸው ስለዚህ እንግዳ ጸባይ ያለው ህመም በመጨረሻዊ ያነሱትን አንድ ነጥብ ይዝና የህክምና አማራጮችን በሚቃኝበት ይጀምራል። ዶክተር ዮናስ እንቆቅልሽ ብለውታል የህመሙን በእርግጥም መፍትሄ ያላገኘ ጨርሶ ያልተፈታና እጅግ ውስብስብ የሚመስሉ ምልክቶች ከአንድ በላይም የህመም ሁኔታን የሚገልጹ ይመስላሉ። ነገር ግን ቀደም ብለው በዝርዝር እንዳስረዱን በላቦራቶሪም ሆነ በሌሎች ምርመራዎች ሌላ በሽታ ያለመኖሩ ከተረጋገጠ በኋላም ነው እነኚህ ሰዎች አንዳችም እንኳን ማድረግ እስኪያቅታቸው፣ ስራቸውን እስኪያውካቸው፣ ሌሎችም አጠገቢያቸው ያሉ የስራ ጓዶቻቸው ሳይቀር መረዳት እስኪያቅታቸው መለገም አይደለም ብለዋል። እንዲህ ውስብስብ የሆነ መልሱ ያልተቋጨ ከአንዳች መደምደሚያነት ያልተደረሰ ህመም ቢሆን እንኳን ለመሆኑ ህክምና የሚያግዝበት መንገድ በር ይኖረው ይሆን? ቀደም ብለው አንዳንድ የመርጃ መንገዶችን ጠቁመዋል። በመድሃኒቶች የሚረዳስ ነገር ይኖረው ይሆን? አዎ፣ በተለይ አንድ መድኃኒት አለ። ይሄ መድኃኒት ለድብርት በሽታ የሚታዘዝ ነው። መድኃኒቱ አንጎል ውስጥ ገብቶ የሚሰራ ነው። ሀሳባችንን ሰብሰብ ለማድረግ የደም ግፊት፣ የልብ ትርታን፣ የተለያየ እንቅስቃሴ የሚቆጣጠሩ ንጥረ ነገሮች አሉ። አንጎል ላይ እነሱን የሚያነቃቃና የሚያበረታታ ነገር ግን ሱስ የማያሲዝ መድኃኒት አለ። አንዳንዶቹ እሱን ይጠቀማሉ። ቢያንስ ቢያንስ እየወሰዱ ስራ ገብተው መመለስ እንዲችሉ ልጆቻቸውን ማሳደግ እንዲችሉ ኑሮ ትንሽም እንዲንቀሳቀሱ ይጠቅማቸዋል እና እሱ መድኃኒት አለ። ይሄ እንግዲህ አንዱ ነው። ሌላው በዚህ አንዳንድ ሰዎች ኒውትሪሽን በአሁኑ ዘመን በተለይ ኦርጋኒክ የሚባለው በተፈጥሮ ዘዴ የበቀለ አርተፊሻል ነገሮች ሀገራችን እሱ ነው፣ ሁሌ የምንበላው በተፈጥሮ ዘዴ ነው። እዚህ እንደምታውቀው ፈረንጅ ሀገር ብርቅ ነው። በተፈጥሮ ዘዴ ሳር እየበላ ያደገ በሬ ነው ስጋው፣ ከዛ ነው ያገኘነው ብለው ብዙ ማስታወቂያ እንደሚሰጡ ታውቃለህ። ምክንያቱም እዚህ የሀገር በሬ አንዳንዴ ራሱ የተፈጨ አጥንት ምን እየበላ ያድጋል እና ስጋ በል ሊሆን ይችላል። በሬው ራሱ እየቀላቀሉ አጥንቱን ከሳሩ ጋር እየቀላቀሉ ይሰጥታል እና ይሄ በተፈጥሮ ላይ የተመሰረተ ምግቦች፣ አትክልትና ፍራፍሬ የበዛበት ምግብ፣ እንደዚህ ቫይታሚን ጥሩ ያላቸው ምግቦች፣ ቅጠላ ቅጠሎች እንደዚህ አይነት ምግብ በመውሰድ ለውጥ ማድረግ ይቻል ይሆናል የሚልም ግምት አለ። አንዱ እሱ ነው ረኮመንድ የሚደረገው። በአጠቃላይ በአጠቃላይ አንድ ሰው አታክልትና ቅጠላቅጠል ያለው ምግብ ቢበላ ለዚህ በዚህ ድካም በሽታ ምግብ አይነት መድኃኒት ነው ብሎ ለማለት አይቻልም። ነገር ግን ያንን ጤናማ ምግብ መውሰድ ደግሞ ጉዳት የለውም የሚል አቋም ነው። ሌላው እንግዲህ የሰፖርት ሲስተም ማለትም ቤተሰብ፣ ዘመድ አዝማድ ይህን ነገር እንዲያውቅ እዚህ ሀገር እንደምታውቀው ህሙማን ስለ በሽታ ግልጽ ያለ ነገር እንዲኖራቸው በእውቀታቸው በትምህርት ደረጃው ግልጽ በሆነ በቀላል ቋንቋ እየተጻፉ የሚወጡ አሉ። ሆስፒታሎች ያዘጋጃሉ። የብሔራዊ ምርምር ማዕከል ያዘጋጃል። በተለይ የአሜሪካ ብሔራዊ ምርምር ማዕከል ሰፊው ህዝብ በሚገባ ቋንቋ የተጻፉ አሉ። እነሱ ለቤተሰብ ይህን ድካም በመለከት ቤተሰብ ዘመድ አዝማድ እንዲያውቅ ማድረግ ይጠቅማል በሚል እንደሱም ቤተሰብንም አንድ ላይ ለማስተባበር የሚጠቀሙበት ነገር አለ እና እንደዚህ እንደዚህ አይነት ነው። በእውነት ለመናገር ግን ይሄ ነው፣ ለዚህ በሽታ ይቺ ናት፣ አንድ መፍትሄ የሚባል ነገር ግን የለውም። ዶክተር ዮናስ፣ ይሄ በእርግጥም እጅግ የተወሳሰበ የህመም ሁኔታ ብዙ ነገሮችን እንዲሞክሩ እንጂ ያለቀለት የህክምና መንገድ ወይም ዘዴ ባለመኖሩ ይረዳሉ የተባሉ ከዚህ ቀደም የተሞከሩ አማራጮችን ነው በዝርዝር የገለጹልን። በተጓዳኙ የሚሰጡ የድጋፍ ህክምናዎች፣ እነኚህ ሁሉ ይረዱ የሚጠበቅበት ነገር ግን መቋጫ፣ የመጨረሻው መደምደሚያ ህክምና አማራጭ ያልተገኘለት ከፍተኛ የድካም ሁኔታን የተመለከት ነው። ለአድማጮች እንደው ለማጠቃለል ቀደም ሲል በተለያዩ መንገድ ተመ ተመሳሳይ ስሜት ኖሯቸው ወይንም ደግሞ ይሄ ህመም ከተለያዩ ህመም አይነቶች ጋር መስሎ መምጣቱ ሊያሳስት የመቻሉን ያህል በምን ይለይ? በእርግጥ የበረታ ድካም ሁኔታ መኖሩን አይቶ ነገር ግን ይሄ አሁን ቅድም የምንለው አለመሆኑን እንደውም መለየት የሚቻልበት ህሙማን በዛ ትምህርት ውስጥ ሊያዩ ሊረዱ የሚችሉት ነገር ይኖር ይሆን? የውይይታችን መቋጫ ብናደርገው። አዎ፣ አንድ ግለሰብ ጤናማ ሆኖ እንቀሳቀስ የነበረ በጥሩ ሁኔታ ላይ የነበረ ሰው በድንገት ተነስቶ እጅግ ከፍተኛ ድካም ከተሰማው እንቅልፍ ተኝቶም የስፈለገ ሰዓት ያክል ተኝቶ ጠዋት ሲነሳ የመርካትነት ከሌለ፣ ጡንቻ ህመም ካለ፣ እንደገና ደግሞ ንፍፊት ጉሮሮ ላይ ብብት ስር ከወጣ፣ የራስ ምታት ከልክ በላይ ከሆነ እና ድካሙ በጣም እየባሰ ከሄደ እና ምርመራ ተደርጎ፣ ዋናው ነጥብ እሱ ነው። ምርመራ ተደርጎ የድብርት በሽታ ከሌለው ካንሰር ከሌለው ደም ማነስ ወይም ሌሎችም ነገሮች ተደርገው በሌሎች በሽታዎች እንደሌሉ በእንግሊዝኛ ሩል አውት እንደሌሉ ከተረጋገጠ በዶክተሩ ከዛ በኋላ ነው ይሄ እነዚህ ምልክቶች ለስድስት ወር ከቆዩ ቢያንስ ለስድስት ወር ከቆዩ እነዚህ ምልክቶች ሐኪም መደምደሚያ ላይ ይደርሳል ይህ ግለሰብ ያለው የድካሞች ሁሉ ባላባት ክሮኒክ ፋቲክ ሲንድሮም የሚባለው ይዞታ ለሚባለው ሁለቱን መመዘኛ ካሟላ ነው። ማለትም አንደኛ፣ እነዚህ ምልክቶች ቅድም የገለጽኳቸው ቢያንስ ለስድስት ወር ከቆዩ፣ በድንገት የመጡ ወይም አዲስ ነገር ከሆነ ሰውየው ጤናማ የነበረ ቢያንስ ስድስት ወር ከቆየ፣ እንደገና ደግሞ ምርመራ ተደርጎ ሌሎች በሽታ የድብርት፣ ካንሰር ሌላ እንደሌላ ከተረጋገጠ ግለሰቡ ክሮኒክ ፋቲክ ሲንድሮም ይዞታል ብለን መደምደሚያ ላይ እንደርሳለን ማለት ነው። መልካም ፕሮፌሰር ዮናስ እንዳለገዳ የነርቭና የአንጎል ሕክምና ልዩ ባለሙያ በዚህ እጅግ የበረታ ድካም ከተለመደው ሰዎች በድካምነት ከሚገልጹት ሁኔታ ሚኒስቴር ወደ ሰደደ ህመምነትና የተለያዩ ስብስብ ሁኔታዎችን የሚከስት የህመም ሁኔታ አስመልክቶ በተከታታይ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እንደተለመደው ሁሉ በሌላ አድማጭ ጥያቄ መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ስትልኝ ደስ ይለኛል። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትሱ መከላከያ ሚኒስትር ጂም ማቲስ በቅርቡ ለንደን ላይ በብሪታንያ የተዘጋጀውን የሶማሊያ ጉባኤ ተከትሎ ሲናገሩ የሰላም ንግግሩን ሂደት ለማስቀጠል አዲስ ተስፋ አለ ብለዋል። ከጉባኤው በኋላ ለጋዜጠኞች ሲናገሩም ከሶማሊያው ፕሬዚዳንት ሞሐመድ አብዱላ ሞሐመድ ጋር ያደረጉት ግንኙነት ገንቢ እንደነበር ገልጸዋል። ዩናይትድ ስቴትስ አሉ ማቲስ ዩናይትድ ስቴትስ በሶማሊያ የምትጫወተው ሚና ይኖራል፣ ያቺ አገር አደገኛውን የአልሻባብ ቡድን በውጊያው እንድታሸንፍ ትረዳለች። የተባበሩት መንግሥታት ድርጅት የአፍሪካ ኅብረትና የአውሮፓ ማኅበር ከአረቦች ከአፍሪካና የአውሮፓ መንግሥታት ጋር በመሆን በሶማሊያው ጉባኤ ላይ መክረዋል። ሞቃዲሾ ዛሬ ሶማሊያን በሁለት እግሮቿ ማቆም የሚያስችል የኢኮኖሚና መንግሥታዊ መርሃ ግብሮች አሏት ያሉት የዩናይትድ ስቴትሱ መከላከያ ሚኒስትር ማቲስ፣ ሂደቱን ከግብ ለማድረስ ግን የዓለም አቀፉ ማኅበረሰብ ድጋፍ ወሳኝ ነው ሲሉ አስረድተዋል። ይልና የቪዮየርሳን አንቀጽ ሀተታውን ይቀጥላል። ማቲስ አክለውም በመሥራት ላይ ያለነው መጻኢው የሀገሪቱ ሁኔታ ምን ሊመስል በሚችለው ላይ ነው። ይህም የጸጥታ ጥበቃውንና የእርቀ ሰላም ፕሮግራሙን ያጠቃልላል ብለዋል። አሁን በሚታየው ደረጃ በደንብ የተቀነባበረ አሰራር መኖሩ የሰላሙ ሂደት የተሳካ ሊሆን እንደሚችል ተስፋ የሚሰጥ ነው ሲሉ ጂም ማቲስ ተናግረዋል። ይልና ሀተታውን ሲቀጥል ማቲስ የአፍሪካ ህብረት የሰላም ጥበቃ ተልእኮን አመስግነዋል። ወታደሮቹ በአስቸጋሪ ሁኔታ ውስጥ ሆነው ታላቅ ሥራ አከናውነዋል ብለዋል። አሚሶምና የሶማሊያ መንግሥታት ወታደሮች ከአልቃይዳ ጋር ተባብሮ የሚንቀሳቀሰውን ጠንካራ ጠላት ለዓመታት ተዋግተዋል። አልሻባብ ልንዋጋው የሚገባ ጠላት ነው። የሶማሊያንም ሕዝብ ከጥቃት መከላከል ይኖርብናል። ዩናይትድ ስቴትስ በዚህ አኳያ ድርሻዋን እየተወጣች ነው ሲሉ መከላከያ ሚኒስትር ጂም ማቲስ የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሐተታውን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። የማጠቃለያ ዜና እናሰማችሁ። ቆንጅት፣ እሺ። የማጠቃለያ ዜና። ናይጄሪያ ውስጥ የፊታችን መስከረም ላይ ስንደርስ ከአንድ ነጥብ አራት ሚሊዮን በላይ ህዝብ ለብርቱ የረሃብ ቸነፈር ሊጋለጥ እንደሚችል የተባበሩት መንግስታት ድርጅት አስጠንቅቋል። በሌላ በኩል የመን ደግሞ በምግብ ዋስትና እጦት ቀውስ ግዝፈቷ ከዓለም አንደኝነቷን መያዟን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ አስታውቀዋል። የግብጽና የሊቢያ የጦር አውሮፕላኖች ባለፈው ሳምንት 29 ግብጻውያን ክርስቲያኖችን በገደሉት ጽንፈኛ እስላማዊ ታጣቂዎች ላይ ተጨማሪ ድብደባ ማካሄዳቸውን የደረሰን ዜና አስታወቀ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጀርመን ለሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ መክፈል ያለባትን ተገቢዋን ድርሻዋን አላዋጣችም የሚለውን ውንጀላቸውን ደግመው አሰሙ። ከጥቂት ቀናት በፊት ዋይት ሀውስ ቤተ መንግስታቸው፣ ፕሬዚደንቱ ከጀርመኗ መሪ ጋር ጥሩ ውይይት አድርገዋል ብሎ እንደነበረ የሚዘነጋ አይደለም። ለኔቶና ለጦር ኃይሉ የሚገባቸውን ያህል አይከፍሉም። ይሄ ደግሞ ለዩናይትድ ስቴትስ በጣም መጥፎ ነው፣ ይቀየራል። ነው ያሉት ፕሬዚደንቱ። አድማጮችም አጠቃለያ ዜናው ይኸው ነበር። አሁን የፕሮግራም ማሳሰቢያ አለን። ለጥያቄዎ መልስ ከኢትዮጵያ ሕዝብ ከሰማንያ ከመቶ በላይ በእርሻ ወይም በግብርና የሚተዳደር መሆኑን ጥናቶች ያመለክታሉ። የአገሪቱ ከፊል መሬት በድርቅ ተመትቷል። በሌላ በኩል የሕዝቧ ቁጥር በፍጥነት እያደገ ነው። በኢትዮጵያ የአንድ ገበሬ መካከለኛ የእርሻ መሬት ይዞታ ሁለት ሄክታር መሆኑን ተመልክቷል። በቅርቡ በሀገሪቱ የተከሰቱ ተቃውሞዎች ከመሬትና ከሀብት ክፍፍል ጋር የተያያዙ መሆናቸውን በማስታወስ በኢትዮጵያ የመሬት ይዞታን ለጥያቄዎ መልስ መርጠናል። በዚህ ዙሪያ ያላችሁን ጥያቄዎች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው ወይም በኢሜል ላኩልን horn@voanews.com ነው። በሃርቫርድ ዩኒቨርሲቲ የሕግ መምህርና ሕግ ልማትና የመሬት ይዞታ እንዲሁም የእርሻ ፖሊሲዎች ላይ ጥናት ያበረከቱት ዶክተር መኮንን ፍሬው ለጥያቄዎቻችሁ መልስ ይሰጣሉ። እባካችሁ ክቡራትና ክቡራን አድማጮች፣ አንድ አድማጭ አንድ ጥያቄ ብቻ እንዲልክልን እንጠይቃለን። ስለዚህ ትልቅ ጥያቄ ነው፣ ዋናው ጥያቄ መልስ ስላገኝበት የምፈልገው ጥያቄ ነው የምትሉትን ጥያቄ ምርጣችሁ ላኩልን። አንድ አድማጭ አንድ ጥያቄ፣ ከነገ በስቲያ ሐሙስ ምሽት በፊት ጥያቄዎቻችሁን ላኩልን። ለጥያቄው መልስ ከመሰናበታችን በፊት አጠር አጠር ያሉ መረጃዎች እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 22 ብር ከ97 ሳንቲም ተመንዝሯል። የባንክ መሸጫ ዋጋ 23 ብር ከ20 ሳንቲም ነው። የባንክ መግዣ ዋጋ 22 ብር ከ9 7 ሳንቲም ነው። የአንድ ዶላር አንድ ዩሮ 25 ብር ከ69 ሳንቲም። አንድ የእንግሊዝ ፓውንድ 29 ብር ከ49 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ዛሬ ማክሰኞ ግንቦት 22 ያወጣው መረጃ ነው። ኤንቢኢ ጂኦቪ ኢቲ ላይ ገብታችሁ የ18 ምንዛሬዎችን ዝርዝር ታገኛላችሁ። ነገ ግንቦት 16 2009 ዓ ም አዲስ አበባ ከፊል ዝናባማ እንደምትሆን ተተንብዋል። ሙቀቷ ከፍተኛው 18 ወይም 19፣ ዝቅተኛው 13 ዲግሪ ሴልሽየስ ነው። ከኢንተርኔት አሁን ባገኘሁት መረጃ መሠረት ኢትዮሜት ዶት ጂኦቪ ዶት ኢቲ ላይ ምናልባት ዘርዘር ያለ መረጃ ታገኛላችሁ። የመጨረሻዎቹን ቁጥሮች ማለት ነውና የአየር ሁኔታ የአካባቢውን። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ወደ መጠናቀቁ ነው። ብርሃን ኃይሉ ቴክኒሻኗ ነበረች፣ ኦድሬስ ይቅርታ፣ ፕሮዲሰሯ ነበረች። ኦድሬስ ሬጅስ ቴክኒሻኑ ነው ያስተናግድናችሁ። ሰሎሞን አባትና ቆንጂት ታዬ ነን በአንድ ሙዚቃ ልንሰናበታችሁ ነው። ብርሃን መርጣለች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም አብራችሁን ስለቆያችሁ እያመሰገንን በዚሁ እንሰናበታለን። ለአንቺ ብዬ ሁሉም ትቼ በጥላሁን ገሰሰ ልታዜመው ነው ብዬ ነበር። የትግርኛ ዝግጅት ይቀጥላል ከኛ ቀጥሎ። እናመሰግናለን። ምሽት ደህናደሩ I'm